ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ጤና ስጥልን። እንደምናምሽታችኋል አድማጮቻችን። የዛሬው ስርጭታችንን ይዤ የማስተናግዳችሁ አዳኒሽ ፍሳሐዬ ነኝ። የኢትዮጵያ መንግስት አሉታዊ ናቸው ያላቸው የግል ጋዜጦችና መጽሔቶች በከፍተኛ የትምህርት ተቋማት እንዳይነበቡ ማዘዙ ተገለጸ። የፌዴራሉ ከፍተኛ ፍርድ ቤት የስድስቱን ጥማሪያንና የሶስቱን ጋዜጠኞች የዋስ መብት ጥያቄ ውድቅ አደረገ። የሸራተን አዲስ ሰራተኞች አቤቱታና የሴቶች ግርዛት በኬንያ የሚሉትን ርዕሶች በተከታታይ እናቀርባለን። አሁን ግን በዓለም ዜና እንጀምራለን። ቆንጅት ታዬ ታቀርበዋለች። ጤና ያስጥለኝ እንደምናመሻችሁ በጅቡቲ የአውሮፕላን ጣቢያ በዓለም አቀፍ አውሮፕላን ጣቢያው የሀገሪቱ ፕሬዚደንት ኢስማኤል ኦመር ጌሌ ውጭ ሀገር ቆይታ አድርገው ሲመለሱ ተኩስ ተሰማ ሲሉ እማኞችና ባለስልጣናት ለቪኦኤ ተናግረዋል። ስማቸው እንዳይገለጥ የጠየቁት እማኞች እንዳሉት የተኮሱት ፕሬዝደንታዊ ጥበቃ ሀይሎች ናቸው። ምክንያቱ ግን ለጊዜው አልታወቀም። የፕሬዝደንቱ የኮሚኒኬሽንስ አማካሪ ነጂብ አሊ ጣሂር ለቪኦኤ የሶማልኛ አገልግሎት በሰጡት ቃል ተኩሱ የተፈጠረው ፕሬዚደንቱ ከአውሮፕላን ጣቢያው ከወጡ ከአስር ደቂቃ በኋላ ነው ብለዋል እንደሳቸው አባባል አንዱ ዘብ ተኩሶ የገደለው አንድ ዶክተርን ነው ያም በግል አምባጓሮ ምክንያት ነው የሩሲያና የዩክሬን ፕሬዚደንቶች በተገንጣዮች አመጽ እየታመሰ ስላለው የዩክሬን ምስራቃዊ ክፍለ ግዛት ውጊያ ለመወያየት ቤላሩስ ውስጥ ስብሰባ እያካሄዱ ናቸው ስብሰባው ከመጀመሩ በፊት የዩክሬን ፕሬዚደንት ፔትሮ ፖሮሸንኮ ሲናገሩ የሀገሪና የአውሮፓ እጣፈንታ ዛሬ ሚንስክ ላይ ይለያል ብለዋል። የቤላሩሷ ዋና ከተማ ናት ሚንስክ። የሁለቱ መሪዎች ስብሰባ ከመጀመሩ ጥቂት ሰዓታት ቀደም ብሎ ዩክሬን ግዛቷ ውስጥ የተማረኩ የሩሲያ ወታደሮችን የሚያሳይ ቪዲዮ ይፋ አድርጋለች። ዩክሬን ሞስኮ በአመፅ ውስጥ በቀጥታ ገብታበታለች የሚለውን ውንጀላ እንደገና እያሰማች ነው። በምስራቅ ዶንባስ ክፍለ ግዛት አስር የሩሲያ ወታደሮችን ማርከናል ሲሉ ነው የዩክሬን ባለስልጣናት ያሳዩት። የሐማስ ነውጠኞች ከእስራኤል ጋር የጊዜ ገደብ የሌለው አዲስ የተኩስ አቁም ስምምነት ላይ ደርሰናል ሲሉ አስታወቁ። የጋዛው ውጊያ ሀምሳ ቀናት ባስቆጠረበት በዛሬው ዕለት አንድ ከፍተኛ የሐማስ ባለስልጣን በሰጡት ቃል የተኩስ አቁሙ ውል ግብጽ ውስጥ ይፋ ይደረጋል ብለዋል። ውሉ እስራኤል የዘጋቻቸውን የጋዛና የግብጽ ድንበር መተላለፊያዎች እንድትከፍትና ሌሎች የፍልስጤሞች ጥያቄዎችን አስመልክቶም በቀጣዮቹ ሳምንታት ውስጥ ድርድር እንዲካሄድ የሚጠይቅ መሆኑን የሐማሱ ባለስልጣን ገልጸዋል። በጉዳዩ ከእስራኤል በኩል የተሰጠ አስተያየት የለም። የሐማሱ ባለስልጣን መግለጫውን ከመስጠታቸው ቀደም ብሎ እንዲያውም የእስራኤል የአየር ኃይል ጋዛ ውስጥ ካሉት ረጃጅም ሁለት የመኖሪያ ህንጻዎች በቦምብ ደብድባለች። ባለፉት ሁለት ሳምንታት የተደረሱ የተለያዩ ጊዜያዊ ተኩስ አቁም ስምምነቶች እንደነበሩ ሲታወስ ስምምነቶቹ እንዳበቁ የሮኬት ተኩሱን ሀማስ ሲቀጥል፣ እስራኤልም ገዳይ የሆኑ የአየር ጥቃቶችን ስታደርስ እንደነበረ የሚዘነጋ አይደለም። ሊቢያ የውስጥ ጉዳይ ውስጥ የሚደረግ የውጭ ጣልቃ ገብነት እንዲገታ የዩናይትድ ስቴትስና አራት የአውሮፓ ሀጋሮቿ በማስጠንቀቅ ላይ ናቸው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር፣ ብሪታንያ፣ ፈረንሳይ፣ ጀርመንና ኢጣሊያ ሆነው ትናንት ሰኞ ባወጡት መግለጫ የውጭ ኃይሎች የሚፈጽሙት ተግባር በሀገሪቱ ክፍፍሉን ያባበሳል ለዲሞክራሲም ጠንቅ ይሆናል በማለት አስጠንቅቀዋል። ቆንጅትን፣ ለዜናው እናመሰግናለን። በሶስት ሰዓቱ ፕሮግራማችን ሰፋ ያለ ዜና ይዛ ትመለሳለች። አሁን ወደ ቀዳሚው ዝግጅታችን። የኢትዮጵያ መንግስት በአሉታዊነት የፈረጃቸውን የግል ጋዜጦችና መጽሔቶች በአዲስ አበባና በተለያዩ ክልሎች በመንግስቱ ይዞታ ስር የሚገኙ ከፍተኛ የትምህርት ተቋማት እንዳይገዙና ለንባብ እንዳይቀርቡ ማዘዙን አንድ በአገር ውስጥ የሚታተም ጋዜጣ ዘገበ። ትዕዛዙ ከሚመለከታቸው እትሞች አንዱ መሆኑን ያመለከተው ኢትዮ ምህዳር እንደ ዘገበው የዩኒቨርስቲዎቹ ፕሬዚዳንቶች በበኩላቸው ትዕዛዙን ለሚመለከታቸው ክፍሎች አስተላልፈዋል። አሉላ ከበደ ወደ አዲስ አበባ ስልክ ደውሎ የጋዜጣውን ዋና አዘጋጅ ጌታቸው ወርቁን አነጋግሯል። ቀጥሎ ይቀርባል። ጌታቸው ወርቁ የኢትዮ ምህዳር ጋዜጣ ዋና አዘጋጅ መንግስት በአሉታዊነት የሚፈርጃቸውን የግል ጋዜጦችና መጽሄቶች እንዳይገዙና እንዳያነቡ በአዲስ አበባና በሌሎች ክልሎች የሚገኙ የመንግስት ዩኒቨርሲቲዎችን አዘዘ ይላል በትላንትና እለት ለንባብ ያበቃችሁት አንድ የዜና ዘገባ። ይህ ትእዛዝ የደረሳቸው የዩኒቨርስቲዎቹ ፕሬዚዳንቶችም ባሉታዊነት የተፈረጁትን የመጽሔትና ጋዜጦች ግዢዎች ለሚያካሄዱ ክፍሎችና ለአብያተ መጽሐፍትም ይህንኑ ትእዛዝ ማስተላለፋቸውን ያትታል ዘገባችሁ። እስኪ የዜናውን ዝርዝር አብራራለን። ዜናው ምንድን ነው መሰለ፣ ከዚህ ቀደም በመንግስት ዩኒቨርስቲዎች ውስጥ በቤተ መጽሐፍ ቤትና በቢሮዎች ውስጥ ሰብስክራይብ ያደርጋሉ በቋሚነት እንዲመጡላቸው የግዢ ስምምነት ያደርጋሉ። የግዢ ስምምነት ውል ያደርጋሉ። በየአመቱም ያምን ያድሳሉ። በመንግስት የሚታተሙ ጋዜጦችንም ሆነ በግል የሚታተሙ ጋዜጦችም እያደሱ ይቀርቡላቸዋል። እንደገና ዩኒቨርሲቲ ውስጥ ለተማሪዎችም ቴሬዲካል ዕለታዊ ጋዜጦችና መጽሄቶች ወይም ሳምንታዊ ጋዜጦችና መጽሄቶች የሚነበቡበት ክፍል አለ። በዚህ ክፍል በግዢ የሚያቀርበው የዩኒቨርሲቲ አስተዳደር ነው። በዚህ መንገድ ነፃ ናቸው። መጣው የግዢውን ፈጽመው ገዝተው እዛ ቦታ ውስጥ ይነበባል። ቢሮም ውስጥ በቤተ መጽሐፍቶችን ውስጥ ማለት ነው። ነገር ግን አሁን እንደ ምንጮቻችን ገለጻ ለዩኒቨርሲቲዎቹ የደረሳቸው መንግስት ከቅርብ ጊዜ ወዲህ በፕሬስ ድርጅት ከጠና በተባለው ጥናትና እና ከዛም በኋላም መንግስት አሉታዊ ጋዜጦችና መጽሔቶች ናቸው ልማታት ና አቃፊ ታብሎይድ ብሎ የፈረጃቸውን መጽሔቶችና ጋዜጦች በግዢ ዩኒቨርሲቲዎች ውስጥ እንዳያቀርቡ ና ለንባብ እንዳይበቁ ነው። እነዚህ በዚህ ትዕዛዝ የሰፈሩ እንዳይገዙ ባሉታዊነት የተፈረጁት ጋዜጦች ጋዜጦችና መጽሔቶች ዝርዝር ይታወቃል ከሆነ የትኞቹ ናቸው? በግዢ ውድ ዩኒቨርሲቲዎች ውስጥ እንዳይጠሩና ለንባብ እንዳይበቁ ከታገዱት ጋዜጦችና መጽሔቶች ውስጥ አፍሮ ታይምስ ጋዜጣ፣ የኛ የራሳችን ጋዜጣ ኢትዮ ምህዳር፣ የእኛ ፕሬስ ሲሆኑ ከመጽሔቶች ደግሞ እንቁ፣ ፋክት፣ አዲስ ጉዳይ፣ ሎሚ ያ ነው። መጽሄቶች ይገኝበታል። ጌታቸው እነኚህ የግሉ ህትመት ውጤቶች ቀድሞ በሚገዙበት መንገድ ዩኒቨርስቲ የመማማሪያ የሀሳብ መለዋወጫ መድረክ እንደመሆኑ ተማሪዎችም ሆኑ ምሁራን እንዲያገኟቸው እንዲመለከቷቸው የሚፈቅደውን ትዕዛዝ በመንግስት መሰጠቱን ለማረጋገጥ ከመንግስት ምንጮች ማግኘት የቻላችሁት ምላሽ አለ ወይንም ከዩኒቨርስቲዎቹ ይህ መንግስታዊ ትዕዛዝ ከደረሳቸው በኋላ ከዩኒቨርሲቲዎቹ በምንጮቻችን አማካኝነት አግኝተነዋል። የዩኒቨርሲቲዎቹ ፕሬዚዳንቶች ያደረጉት ነገር ቢኖር በቀጥታ ደብዳቤ እንጻፉት ለሚመለከታቸው የዩኒቨርሲቲው አካላት በተለይ ጋዜጦችንና መጽሄቶችን በግዢ ውል ፈጽመው በዩኒቨርሲቲዎቹ ቢሮዎችና በተማሪዎች ቤተ መጽሐፍት እና የልባብ ክፍል ለሚያቀርቡ ክፍሎች እነዚህ እነዚህ ጋዜጦችንና እነዚህ እነዚህ መጽሄቶችን ከዚህ በኋላ ውል ፈጽማችሁ ዩኒቨርሲቲዎች ለልባብ ስላያቀርቡ ልማት አደናቃፊዎች ናቸው መርዶ ነጋሪዎች ወይም ታብሎይድ የሚባሉ ስለሆኑ አስፈላጊ አይደሉም። የሚለው በመንግሥት ባለስልጣናት ይሄን ትዕዛዝ ስለመሰጠቱ ወይም ስለምክንያቱ ማረጋገጫ ወይም ማብራሪያ ለማግኘት ያደረጋችሁት ሙከራ አለ? ያገኛችሁት ምላሽ እንዳለ? ህትመት እስከገባንበት ጊዜ ድረስ በዛ ወገን ያለውን እውነት ለማካተት ያደረግነው ሙከራ አልተሳካም። ነገር ግን በተጨባጭ ሁኔታው መሆኑን አረጋግጠን ዜናውን ሰርተናል። ከዩኒቨርሲቲ ምንጮቻችን አረጋገጥን። ፕሮስቼት በምናደርግበት ሁኔታም አረጋገጥን ነው። በሌላ መንገድ ደግሞ ከምንጮቻችን ውጭ ደግሞ በዩኒቨርሲቲዎቹ ግዢውን የሚፈጽሙ የስርጭት ወይም ጋዜጦችና መጽሄቶችን የሚያቀርቡ አካላትን አገኘንና አነጋገርን። ከእነሱም ወይቶችድ ለመሆኑን አረጋገጥን። ስለዚህ በሁለቱም ወገን ሳረጋገጥም ከዚህ ቀደም ከተለያዩ ዩኒቨርሲቲዎች ተማሪዎች፣ አንባቢዎች ደውሉልናል። ፊድባክ ወይም ግብረ መልስ ከነሱ እናገኛለን። ስለዚህ ጋዜጣችን በየተለያዩ ዩኒቨርሲቲዎች ሲሆን ይመጣል። ምክንያቱም አንደኛ የኛ ጋዜጣ ዩኒቨርሲቲ መምህራኖችንም ያሳትፋል፣ ተማሪዎችም ይሳተፉበታል። እና በክልል ከሚገኙ የመንግስት ዩኒቨርሲቲዎች ውስጥ እንደምንነበብ እናውቃለን። የአዲስ አበባ ዩኒቨርሲቲ ስኩርስ ጆርናሊዝም ንድ ኮሚኒኬሽን ደግሞ እነሱ ራሱ ጠይቀው በነፃ እናቀርባለን ለተማሪዎች ለጋዜሽን ተማሪዎች ስላሉ እነሱ በጋዜጣችን እነሱ በተለያየ መንገድ ጥናት ሊሰሩሱ የሚችሉ መማማሪያ መድረክ እነሱ ሁልጊዜ በነፃ እናቀርባለን። ከዛ ውጭ ያሉት ግን በራሳቸው መንገድ በግዢ ነው የሚወስዱት። መልካም። ጌታቸው ወርቁ የኢትዮ ምህዳር ዋና አዘጋጅ፣ ለጊዜ አመሰግናለሁ። ጊዜ ርስጥልኝ በጣም አመሰግናለሁ። አሁን ደግሞ ወደ ከፍተኛ ፍርድ ቤት ውሳኔ እናመራለን። የፌዴራሉ ከፍተኛ ፍርድ ቤት አስራ ዘጠነኛ ወንጀል ችሎት የስድስቱን ጦማሪያንና የሦስቱን ጋዜጠኞች የዋስ መብት ጥያቄ ውድቅ አደረገ። አቃቤ ሕግ ላቀረበው የክስ ተቃውሞ መልስ እንዲሰጥ ተለዋጅ ቀጠሮ ሰጥቷል። አንደኛ ተከሳሽ ሶሊያና ሽመልስ የተመሰረተባት ክስ በሌለችበት እንዲቀጥል ተወስኗል። መለስካቸው አመሀ ከአዲስ አበባ ዘገባ ልከሉናል አሁን ይቀርባል። ፍርድ ቤቱ ተከሳሾቹ በችሎቱ ለመገኘታቸው የእያንዳንዳቸውን ስም እየጠራና መኖራቸውን ከረጋገጠ በኋላ አንደኛዋ ተከሳሽ ሶሪያና ሽመልስ ባለፈው ችሎት በተሰጠው ትዕዛዝ መሰረት የጋዜጣ ጥሪ ተደርጎ እንደሆነ እንዲያቀርብ አቃቢ ሕግን አዟል። አቃቢ ሕግም ጥሪው የተላለፈበትን የነሐሴ ስድስት ቀን 206 ዓ ም አዲስ ዘመን ጋዜጣ አቅርበዋል። በመሆኑም በተደረገው ጥሪ አንደኛ ተከሳሽ ፍርድ ቤት ያልቀረበች በመሆኗ ጉዳዩዋ በሌለችበት እንዲታይ ፍርድ ቤቱ ብይን ሰጥቶ አልፏል። ፍርድ ቤቱ በሰፊው ተችቶ ብይን የሰጠበት ጉዳይ ግን የተከሳሽ ጠበቆች ቀደም ሲል ከክስ መቃወሚያቸው ጋር ባቀረቡት ተከሳሾቹ የዋስ መብታቸው ተጠብቆላቸው ጉዳያቸውን በውጭ ሆነው እንዲከታተሉ ጥያቄና ክርክር ላይ ነው። ፍርድ ቤቱ ለችሎቱ በዝርዝር እንዳስታወሰው በተከሳሽ ጠበቆች ክርክር፣ አቃቢ ሕግ ክሱን በጸረ ሽብር አዋጅ መሰረት አላቀረበም በማመልከቻው ተከሳሾች የሽብር ድርጊት ፈጽመዋል ሊበል እንጂ ይህን ድርጊት መፈጸማቸውን የሚያሳይ ነገር በክሱ ማመልከቻ ላይ አይታይም። ስለሆነም ክሱ መታየት ያለበት በጸረ ሽብር አዋጁ መሰረት ሳይሆን በመደበኛው የወንጀለኛ መቅጫ መሰረት እንዲታይና የተከሳሾቹ የዋስ መብት እንዲከበርላቸው መጠየቃቸውን አስታውሷል። በተጨማሪም የቀረበው ክስ ከህገ መንግስቱ አንዳንድ ድንጋጌዎች ጋር የሚቃረን ነውና ህገ መንግስታዊ ትርጉም ስለሚሻ ለህገ መንግስት አጣሪ ጉባኤ እንዲላክ ፍርድ ቤቱ ትእዛዝ እንዲሰጥና በህገ መንግስት የተረጋገጠውን የዋስ መብትም ለተከሳሾች እንዲሰጥ መጠየቃቸውንም አውስተዋል። አቃቢ ህግ በበኩሉ ከዚህ አኳያ ያቀረበውን ክርክርም ፍርድ ቤቱ ዘርዝረዋል። በአቃቢ ህግ ክርክር ተከሳሾቹ በቡድን ተደራጅተው የሽብር ድርጊት ለመፈጸም ማቀዳቸውን ማሴራቸውን በክሱ ማመልከቻ በሚገባ የተገለጸ መሆኑን ከዚህ አኳያ የተከሳሽ ጠበቆች ያቀረቡት ክርክር ውድቅ ሊሆን ይገባል ሲል መከራከሩን አውስቷል። በመቀጠልም አቃቤ ሕግ በሕገ መንግሥቱ የተጠቀሰው የዋስትና መብትም በተለያዩ ድንጋጌዎች ሊከለከል እንደሚችል አብራርቶ በዚህም ምክንያት የተከሳሾቹ የዋስ መብት በጸረ ሽብር አዋጁ መሠረት የተከለከለ መሆኑን መከራከሩንና የተከሳሽ ጠበቆችን ክርክር በፍርድ ቤቱ ውድቅ እንዲደረግ መጠየቁን አውስቷል። በመጨረሻም ፍርድ ቤቱ የሁለቱን ክርክር የመዘነ መሆኑን ገልጾ የጠበቆቹን ጥያቄ ውድቅ አድርጓል። ስለዚህም ተከሳሾቹ ጉዳያቸውን በወህኒ ቤት ሆነው እንዲከታተሉ ብይን ሰጥቷል። በዚሁ ችሎት የተከሳሽ ጠበቆች ሌላ ባለ ሦስት ነጥብ ተጨማሪ የክስ መቃወሚያ ለፍርድ ቤቱ አቅርበዋል። ፍርድ ቤቱ የቀረበውን መቃወሚያ ተቀብሎ ለአቃቤ ሕግ ግልባጭ እንደደረሰው በማረጋገጥ አቃቤ ሕግ በሚቀጥለው ቀጠሮ ለቀረቡ የክስ መቃወሚያዎች ሁሉ መልስ እንዲሰጥ አዞ ተለዋጅ ቀጠሮ ለጥቅምት አምስት ቀን 2007 ዓ.ም ሰጥቷል። የአብዛኞቹ ተከሳሾች ጠበቃ አቶ አማሀ መኮንን የሴት ተከሳሾችን የእስር አያያዝ በተመለከተም ለፍርድ ቤቱ ያቀረቡትን አቤቱታ ለቪኦኤ አብራርተው ነበረ። እንዲጎበኛቸው የተፈቀደላቸው ሰዎች ቁጥር ተወስኗል። ሁለተኛ ቀድሞ እንዲያስመዘግቡ ተደርጓል። ከእነዚያ ከተመዘገቡት ሰዎች ውጭ ሌላ ሰው ሊጎበኛቸው አይችልም። ሁለተኛ የሚጎበኙበትም ሰዓት በጣም ውስን ነው። በቀን ውስጥ ከ6 ሰዓት እስከ 6 ሰዓት ከ10 ደቂቃ ብቻ ቅዳሜና እሁድ ደግሞ ከስድስት ሰዓት እስከ ስድስት ተኩል ሰላሳ ደቂቃ እነዚህ ሰዓቶች ካለፉ ማንም ሰው የተመዘገቡትን ቢሆን ሊጎበኛቸው አይፈቀድላቸው ወንዶቹን አይመለከትም ይሄ ወንዶቹን በነጻነት ማንም ሰው በፈለገ ሰዓት እያገኛቸው ነው የታሰሩትም የተለያየ ቦታ ነው በነገራችን ላይ ሁለት ዲስክሪሚኔሽን ነው አንደኛ ከወንዶቹ በተለየ ሁኔታ ነው ኢቭን በሴቶች ውስጥ እንዲህ አይነት አያያዝ እየተደረገ ያለው በሽብር ወንጀል የተጠረጠሩትን ብቻ ነው እንጂ ሌሎች በተራ ወንጀል የተጠረጠሩ ሴቶችም ቢሆኑ ያለ ገደብ ማንም ሰው በተፈለገ ሰዓት እየተጎበኙ ነው ያሉት። ይህም በተመለከተ ፍርድ ቤቱ ያው በህገ መንግስቱ አንቀጽ 21 ሁለት ላይ የተቀመጠውን በማናቸውም ሁኔታ የተያዙ ሰዎች መብት እንዲያስከብር ነው። የፌዴራል አቃቢ ህግ በሰባት ጦማርያንና በሶስት ጋዜጠኞች በፍርድ ቤት የሽብር ወንጀል ክስ የመሰረተው በሐምሌ ወር ይሁን እንጂ ዘጠኙ ተከሳሾች ለአያሌ ወራት በእስር የቆዩ መሆናቸው አይዘነጋም። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ይህ በ1431 መካከለኛ ሞገድ የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያ በናይል ሳት ስርጭታችን እስከ አንድ ተኩል ይቀጥላል። ያለፏችሁ ዝግጅቶች ካሉ በቪኦኤኒውስ ዳትካም ስላሽ አምሃሪክ መከታተል ትችላላችሁ። በፌስቡክና ትዊተርም ቪኦኤ አማሪክ ብላችሁ ተከተሉን። የአዲስ አበባ ከተማ የአሰሪና የሰራተኛ ጉዳይ ወሳኝ ቦርድ የሸራተን አዲስ ሆቴል መሰረታዊ የሰራተኛ ማህበር ያቀረበውን የቃለ መሐላ አቤቱታ ሳይቀበል ቀረ። የህብረት ስምምነቱ የሚቀጥልበትን ዘዴ ግን ድርጅቱ እንዲያዘጋጅ አዟል። ሰራተኞቹ አሁንም በስጋት ውስጥ መሆናቸውን ተናግረዋል። መለስካቸው ካቸው አመሃ ዝርዝር አለው። የአዲስ አበባ ከተማ አሰሪና ሰራተኛ ጉዳይ ወሳኝ ቦርድ ቀደም ሲል በከሳሽ የሸራተን አዲስ ሆቴል መሰረታዊ የሠራተኞች ማህበርና በተከሳሽ ሸራተን አዲስ መካከል የስራ ክርክር ፋይል ተከፍቶ ሁለቱን ወገኖች ሲያከራክር ቆይቷል። ክርክሩንም መርምሮ የተለያዩ ትዕዛዞችን ሰጥቷል። ከተሰጡት ትዕዛዞች መካከል አንዱ ተከሳሽ የኅብረት ስምምነት ድርድሩን ማቋረጡ የፈቃደኝነት ጉድለት እንዳለበት ያሳያል። ሁለቱ ወገኖች ወደ ኅብረት ስምምነት ድርድር ሲቀርቡ በፈረሙት የሥነ ሥርዓት ደንብ መሠረት መገዛት ሲኖርባቸው፣ በተከሳሽ ማለትም በሸራተን አዲስ በኩል ግን የገቡትን ግዴታ አልፈጸሙም ሲል አትቶ ነበረ። ሸራተን አዲስ ከዚህ በኋላ ወስሮታል ያሉትን እርምጃም በድርጅቱ የመሰረታዊ ሰራተኛ ማህበር ሊቀመንበር አቶ ዳዊት ሳሙኤል ማህበሩ አባል የሆነበት የማህበራት ፌዴሬሽን ከወሰደው እርምጃ ጋር ያስታውሱታል። የፌዴሬሽን ሰዎች ወደ ፍርድ ቤት ኬዙን ይዘው ይደዋል። ህብረት ስምምነት አልደራደርም ብሎ ድርጅቱ እምቢ በማለቱ በአዋጁ መቶ ሰላሳ ላይ በጣም በሚገርም ነገር ፕሮፖዛል የቀረበለት ወገን በአስር ቀናት ውስጥ ለድርድር መቀመጥ አለበት ነው የሚለው ወረቀቱ ላይ ያለው ነገር ነገር ግን ስድስት ወር ሙሉም እንቢ ነው ያሉ። መጨረሻ ላይ ፌዴሬሽኑ እባካችሁ ብሎ ቢለምን እንቢ አሉ። ኮንፌዴሬሽኑ ቢለምን እንቢ አሉ። ወደ ፍርድ ቤት ይዘው ሲለው ፍርድ ቤቱ ድርድር ላይ እያለን ተደራዳሪዎችን ሁላችንም ሙልጭ አድርገው አባሎቻችን ሁላችንም አስወጡን። ለአዲስ አበባ ከተማ አሰሪና ሠራተኛ ጉዳይ ወሳኝ ቦርድ መሠረታዊ ማህበሩ ያቀረበው አቤቱታ፣ ቦርዱ የሰጣቸው ሌሎች ትእዛዞች ይህንን የድርጅቱን እርምጃ ከግምት ያላስገባ ነው ይላል የማኅበሩን ጠቅላላ ጉባኤ የመደራደር ውክልና ተቀብለው ሲደራደሩ የነበሩ ስድስት የሥራ አስፈጻሚ ኮሚቴ አባላት ከሕግ ውጭ በጅምላ ከተሰናበቱ በኋላ የተጀመረውን ድርድር አጠናቀው እንዲቀርቡ የሚል ነው የማኅበሩ ማመልከቻ። አክሎ እንደሚከራከረው በወቅቱ ይህ ትዕዛዝ በቦርዱ ሲሰጥ ከሳሽ በችሎቱ ወቅት በድርድር ላይ ያለ የኅብረት ስምምነት ውክልና የተሰጠውን ተደራዳሪ የሚያሰናብትበት ጉዳይ የለም እንጂ አለ እንኳን ቢባል ከድርድሩ መቋጨት በኋላ መታየት እንዳለበት በሕግ መደንገጉን ጠቅሶ ክርክር ማቅረቡን ያስታውሳል። ይሁንና የአዲስ አበባ ከተማ አሰሪና ሠራተኛ ጉዳይ ወሳኝ ቦርድ የቀረበውን የቃለ መሐላ አቤቱታ መመልከቱን ገልጾ ይህ ወሳኝ ቦርድ በሕግ የተሰጠው ሥልጣን እንዳለው አስታውሶ ያንን ሕግ መጣስ አይቻልም ብሏል። ስለሆነም መሰረታዊ ማህበሩ በቦርዱ የተሰጠ ውሳኔ እንደገና ይታይልን የሚለው አቤቱታው ተቀባይነት የለውም ብሏል። ቦርዱ በመቀጠልም ተደራዳሪዎቹ የሚተኩበትን ዘዴ መፈለጉ እንደሚበጃ አስታውቆ ድርጅቱ ይህን እንዲያመቻች አዟል። የድርጅቱንም ጠበቃ በጉዳዩ ላይ ያላቸውን ሀሳብ እንዲሰጡ ጠይቋቸዋል። ጠበቃውን በበኩላቸው ቦርዱ በሰጠው ውሳኔ መሰረት ድርድሩ ቢቀጥል የድርጅቱ ፍላጎት ነው ብለዋል። ይሁንና በአሁኑ ጊዜ ድርጅቱ የስራ ውላቸውን ካቋረጠባቸው ሰራተኞች ጋር በአንድነት መቀመጥና መነጋገር እንደማይቻል ያምናል። ስለሆነም ተተኪ ተደራዳሪዎችን የሚመርጡበትን ፕሮግራም ድርጅቱ እንደሚያመቻች ተናግረዋል። ይሁንና ለወሳኝ ቦርዱ የመስክርነታቸውን ቃል የሰጡ ሁለት ሰራተኞች ወደዚህ ተተኪ የተደራዳሪ ቡድን ማንም ሰራተኛ ቢገባ የሚያጋጥመው ችግር ከፍተኛ እንደሆነና እንደ ቀድሞ ጓደኞቻቸው ከስራ ገበታቸው እንደሚፈናቀሉ ያላቸውን ስጋት ለቪኦኤ አጋርተዋል። ከእነዚህ አንዱ ለደህንነቱ ሲባል ስሙ የተሰወረ የሸራተን አዲስ ሰራተኛ እንዲህ ይላል። ማህበሩን ወክለን ድርድሩን ለማካሄድ ከሚያውኩን ምክንያቶች ውስጥ አንዱ ምንድነው የማህበሩ አመራር አባላት ላለፉት ስድስት ወራትና ና ከዚያ በላይ የድርድሩን ጭብጦች ይዘው ሲደራደሩ ቆይተዋል። ይህ ሆኖም ሳለ ስለ ድርድሩ ሂደትና አሁን ያለበትን ደረጃ አለማወቃችን አንዱ ምክንያት ሲሆን፣ ሁለተኛው ምክንያት ደግሞ እነዚህን የማህበር አመራር አባላት እጃችንን አውጥተን የመረጥናቸው እኛ ሆነን ሳለን የደረሰባቸውን ማለትም በድርጅቱ የተወሰደባቸውን እርምጃ አይተናል። በመሆኑም እኛም ብንሆን ከዚሁ የተለየ ዕጣ ፈንታ ይገጥመናል ብለን አለማሰባችን ሁለተኛው ምክንያት ነውላለ። ሌሎችም የድርጅቱ ሰራተኞች በድርጅቱ አመራር በኩል ያልተቋረጠ ማስፈራራትና የተለያዩ ተጽዕኖዎች እንደሚደረግባቸው ገልጸዋል። መለስካቸውማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ኬንያ ውስጥ የሴቶች ግርዛት በሕግ የሚያስጠይቅ ወንጀል ነው። ይሁን እንጂ ዛሬም ቢሆን በአንዳንድ ማኅበረሰቦች ውስጥ አንገረዝም የሚሉ ሴቶች ይዋከባሉ። ነውረኛ ተብለው ይገልላሉ። ታራኪኒቲ በምትባል በምስራቅ ኬንያ የምትገኝ የገጠር ከተማ ሴቶች ልጆች ሲገረዙ ትምህርታቸውን አቋርጠው ይዳራሉ። መሃመድ ዩሱፍ ከከተማዋ ባስተላልፈው ዘገባ ባህሉን ለመቀየር ስለሚደረገው ጥረት ይገልጻል። ቆንጅታዬ ታቀርበዋለች። ራቅ ብላ በምትገኘው የኬንያዋ ገጠር ወረዳ የመጨረሻ የትምህርት ቤት መዘጊያ ቀን ነው። የትምህርቱን ወቅት አብቅተው ተማሪዎቹ የአንድ ወር የረፍት ጊዜያቸውን የሚጀምሩበት እንደመሆኑም የመማሪያ ክፍሎች ባዶ ሆነዋል። በቅጽር ግቢው ጥቂት ተማሪዎች ብቻ ናቸው ውር ውር ሲሉ የሚታዩት። ከትምህርት ቤቱ ጥቂት መቶ ሜትሮች ርቀት ላይ ደግሞ የአስራ ሁለት ዓመቷ መርሲ እናቷን በቤት ውስጥ ስራ እያገዘች ናት። በዚህ በአንድ ወር የረፍት ወቅት ነው በእሷ እድሜ ያሉ ሴቶች ልጆች በብዛት የሚገረዙት። የሰባት አመት ልጆችም ጭምር በፍርሃት ጭብጥ ኩርምት ይላሉ። ካሁን ካሁን ይዘው ሊያስገርዙኝ እየተዘጋጁ ነው በማለት ብንን ብንን ይላሉ። መርሲ ግን ፍርሃት የሚባል ንክቻ አያደርጋትም። ስለምን መርሲ መብቷን ታውቃለች። እናም በተደጋጋሚ እናቷን አስገርዛታለሁ ብለሽ ብትወስጅኝ፣ ዋ፣ ሄጄ ቀበሌ ነው የምነግርልሽ፣ ጉድሽ ነው የሚፈላው ብላ አስፈራርታቸዋለች። ያልተገረዙት ሁለቱ ልጆቼ ትምህርታቸውን የሚጨርሱ ይመስለኛል። አሁን ተነስቼ ትገረዛላችሁ ብላቸው በተለይ ትልቀኛዋ ለወረዳው ባለሥልጣን ነው እምነግርልሽ ብላ እያስፈራራችኝ ነው። በዚህ የምስራቅ ኬንያ ማህበረሰብ ልጃገረዶቹ ከተገረዙ በኋላ ትምህርታቸውን ያቆማሉ። በማህበረሰቡ ባህል አሁን እንግዲህ ለትዳር ደርሰሻል ማለት ነው እየተባሉ ነው የሚያድጉት። ፕላን ኢንተርናሽናል የተባለ ድርጅት አባል የሆኑት ቶም ኦኬዮ ሲናገሩ የሴቶች ልጆች ግርዛት እንዲቀጥል የሚያደርገው እንዲህ ያለው ባህላዊና ማህበራዊ ልማድ ነው ይላሉ። ዘጠኝ ዓመት ከሞላቸው ልጃገረዶች አንዳንዶቹ የወር አበባ ማየት ይጀምራሉ። እናም በእድገታቸው ወደሚቀጥለው ደረጃ ተሸጋግረዋል ማለት ነው። ማህበረሰቡ ደግሞ ይህን እድገት የሚመለከተው እንግዲህ ልጅነት የለም ደርሰሻል በሚል አይነት ነው። በወረዳው አስተዳደር ግቢ ውስጥ ደግሞ የአካባቢው ገራዥ ሴቶች ተጠርተው ተኮልኩለዋል። ከእንግዲህ ሴቶች ልጆችን ትገርዙና ቅጣት ያገኛቸዋል ተብለው በወረዳው ባለስልጣን ማስጠንቀቂያ እየተሰጣቸው ነው። የሴቶች ልጆች ግርዛት እንዲወገድ የሚሰሩ ቡድኖችና ገራዦቹን የሰበሰቧቸው የወረዳው ባለስልጣናት እንዲህ ማህበረሰቡን እያሰባሰቡ ማነጋገሩ ልማዱን ለማስወገድ ወሳኝ መሆኑን ያምኑበታል። ሎሬንሺያ ካቡሪ በገራዥነት የኖሩ ሴት ናቸው። ከአሁን በኋላ ግርዛት የምናካሄድ አይመስለኝም። ምክንያቱም የወረዳው ባለስልጣን ሶስት ዓመት ትታሰራላችሁ፣ ሁለት መቶ ሺ ሽልንግ ወይም ሁለት ሺ ሁለት መቶ አርባ ዶላር ትቀጣላችሁ ብለውናል። ሆ ከየት እናመጣለን? አርፈን ግርዛቱን መተው ነው ያለብን። እነ ሎሬንሻ ካቡሪ ማለት ገራጆቹ የሚናገሩት ከልባቸው ይሁን አይሁን ማወቅ አይቻልም። ሴቶች ልጆቻቸውን እንደ ምንም ብለው ማስገረዝ ከሚፈልጉ ወላጆችና አያቶች የሚያገኙትን ገንዘብ ይቅርብኝ ይሉ ይሆን? ይህም አይታወቅም። አድማጮች የምሽቱ ስርጭታችን እዚህ ላይ ያበቃ። ከምሽቱ ሶስት ሰዓት ላይ በአጭር ሞገድ በ25ና በ31 ሜትር ባንዶች እንዲሁም በናይል ሳት በሚተላልፈው ስርጭት እንደገና እንገናኛለን። ፕሮግራሙን የመራልን የሲያካ ባ ነው። በነገው ፕሮግራማችን እስክንገናኝ በደህና ቆየነ I can't pin you down. What's going on in that beautiful mind? I'm on your magical mystery ride, and I'm so dizzy, don't know why. Cause all of me loves all of you. Love your curves and all your edges. All your perfect imperfections. Give your. give me all of you oh. how many times do I have to tell you even when you're crying you're beautiful too the world is My rhythm and blues, I can't stop singing. My end and my beginning even when... give you